በጅማ ከተማ የም ልዩ ወረዳ ቁምቢ ቀበሌ ሰኔ 8 ቀን 2008 ዓ ም ማንነታቸው እንዳይለይ ፊታቸውን የሸፈኑ ሰዎች መስጊድ በመግባት የአካባቢው ነዋሪ በሆኑ ሙስሊሞችና ከቤተ ክርስቲያን ወጥቶ ወደ ቤታቸው ይሄዱ በነበሩ የኦርቶዶክስ ክርስቲያን እምነት ተከታይ ሰዎች ላይ ጥቃት መፈጸማቸውን የማህበራዊ መገናኛ ብዙሀን እና ደረገጾች ያመለክታሉ። እንደ ዘገባዎቹ ከጥቃት አድራሾቹ አንዱ ሲያዝ፣ ሌሎቹ አምልጠዋል። ተጎጂዎቹ ወልሶ እና አዲስ አበባ በጥቁር አንበሳ ሆስፒታል ህክምና የተደረገላቸው እንደሚገኝም ገልጸዋል። ጉዳዩን በቅርበት ከሚከታተሉት መካከል ስማቸው እንዳይገለጽ የጠየቁት በጅማ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስተዳዳሪ ባልደረባ መንግስት ሆነ የማህበረሰብ አካላት ጉዳዩን እየመረመሩ መሆኑን በአጭሩ ገልጸውልናል። ነው አሁን ህዝቡ ተሰብስቦ እየነገሩ ጉዳዩ እያየው ነው ያለው ከየት እንደመነጨ ጉዳዩ ከየት እንደመጣ መነሻው ምንድን ነው የሚሆን፣ ህዝቡ ተሰብስቦ የመንግስት አካላት እያነጋገሩ ነውና ያሉት። ከዛ በኋላ ብትጠይቀኝ በስፋት ልነግርህ ይችላሉ። ይህን አስመልክቶ መረጃ እንዳለው ለማጣራት ወደ እስልምና ጉዳዮች ጠቅላይ ምክር ቤትም ደውለን ነበር። ምክትል ፕሬዝዳንቱ ጉዳዩ እየተጣራ መሆኑን ገልጸውልናል። በፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁ በተጠቀሰው ስፍራ ሃይማኖትም ሆነ ብሔር ላይ ያተኮረ ግጭት እንዳልተፈጠረ በመግለጽ አንድ ግለሰብ ጉዳዩ ባልታወቀ ምክንያት በተባለው ቦታ አራት ሰዎች ላይ ጥቃት ማድረሱን ተናግረዋል። አንድ አራት ሰዎችን አቆስሎ ነው ወዲያው የተያዘ። ይህ እንግዲህ ወደፊት ምንድን ነው ዓላማው ምንድን ነው የሚለው ምርመራ እየተካሄደ ነው በፖሊስ ቁጥጥር ስር ውሎ ማለት ነው። ስለዚህ ዝም ብሎ መንገድ ላይ ያገኛቸውን ወይም የሆነ ምትን ላይ ፊት ለፊት ያገኛቸውን ጭንብር ለብሶ በስለት ነገር የመቁረጥ ሂደት ነው የፈጸመ እንጂ ዝም ብሎ እንደተለቀቀ አንዱ ሃይማኖት፣ ሌላውን ሃይማኖት ለማጥቃት የተደረገ ድርጊትም የለም። ይሄ በጣም ትልቅ የተሳሳተ መረጃ ነው። በህዝቦች መካከል መከባበርና እንዳይፈጠር የሚያደርግ ነው እና ይህ እንደነዚህ ያሉ አካላት ድርጊታቸው መቆጠብም አለባቸው። በመሰረቱ የሌለ ነገር ወሬ ወለደ ወሬ እያወሩ ህዝቡን የበለጠ እልቂት የሚፈጥር መረጃ መልቀቁ በገቢ አይደለም እና አራት ሰዎች አካባቢ ላይ ነው ጉዳት የደረሰው። ይህ በጣም መንግስትንም አሳዝኗል። ድርጊቱ ማሰቃቂ ነው። በእርግጥ ይህ ደግሞ አልፎ አልፎ የሚከፈት ጉዳይ እንጂ በብሔርም ሃይማኖትን መሰረት የደለው መሆኑን መረጃ ለመፍጣት ነው። እንዲህ አይነቱ ግለሰባዊ ድርጊት በየትም ቦታ የሚከሰት ነው የሚሉት አቶ አበበ መንግስት በጥብቅ እየተከታተለ እና ወደ ፍትህ እያመጣ መሆኑንም ተናግረዋል።